የሲዳማን የክልልነት ጥያቄ በተመለከተ መንግስትና የሚመለከታቸው ወገኖች ሁሉ ችግሩ በሰላማዊና ሕጋዊ መንገድ ብቻ እንዲፈታ በጋራ እንዲሰሩ የኢትዮጵያ ሰብአዊ መብቶች ጉባኤ ይሰመጉ ጠየቀ። በቅርቡ በባህር ዳርና በአዲስ አበባ የተፈጸሙትን አሰቃቂ ግድያ ተከትሎ ፖሊስ ተጠርጣሪዎችን የሚይዝበት ሁኔታ በለውጡ የታየውን ተስፋ የሚያደበዝዝ ነው ብሏል። መለስካቸው አመሃ ከአዲስ አበባ ዝርዝሩን ልኳል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ዛሬ ረፋዱ ላይ ባሰራጨው የጽሑፍ መግለጫ ሀገሪቱ ባለፈው አንድ ዓመት ከሶስት ወር ያህል በተጓዘችበት የለውጥ ሂደት የተገኙ መልካም ውጤቶችን ያጋጠሙ ችግሮችንና በተለይም ስጋቴ ናቸው ያላቸውን የመብት ጥሰቶች ዘርዝሯል። መግለጫው በተለይ ከሰብአዊ መብቶች አያያዝ አንጻር ተጀምሮ የነበረው ተስፋ ሰጭ እርምጃ ከጊዜ ወደ ጊዜ ሲሸረሸር ቆይቶ ሁኔታው አሁን አሳሳቢ ደረጃ ላይ ደርሷል ሲል ይሰመጉ ስጋቱን ይገልጻል። መግለጫው የሲዳማ ክልል የመሆንን ጥያቄ በተመለከተም ሁሉም ወገኖች ችግሩን ለመፍታት ማድረግ ያለባቸውን ይጠቁማል። በተለይም ካለፉት ጥቂት ሳምንታት ወዲህ የክልልነት ጥያቄውን ከሚያስተባብሩ አካላት ሲዳማን በክልልነት ለማወጅ በተናጠል ቀነ ገደብ ከተቆረጠበትና መንግስትም ለዚህ ጠንካራ ምላሽ ከሰጠበት ጊዜ ጀምሮ የተፈጠረውን ሁኔታ በመመልከት ኢሰመጉ ለሁሉም ወገን ጥሪ አቅርቧል። የኢትዮጵያ ሰብአዊ መብቶች ጉባኤ ዳይሬክተር አቶ ቢንያም አባተ ይህም በሐዋሳ ከተማና በአቅራቢያ ከተሞች የሚኖሩ ዜጎችን በደህንነት ስጋት ላይ የጣለ ሲሆን የጸጥታ ስጋቱም ከፍ ወዳለ ደረጃ መድረሱን የሚያሳዩ ምልክቶች ተስተውለዋል። በዚህ አጋጣሚ መንግስት፣ የሀገር ሽማግሌዎች እንዲሁም ጥያቄውን የሚያስተባብሩ አካላትና ምሁራን በፍጥነት የጋራ መፍትሄ በመፈለግ የደህንነት ስጋቱን እንዲያቃልሉ ወይም ዳግመኛ እንዲህ አይነቱ የደህንነት ስጋት እንዳይፈጠር እንዲሁም ጥያቄውን በሰላማዊና ሕጋዊ መንገድ ብቻ እንዲፈታ በጋራ እንዲሰሩ ኢሰመጉ አጥብቆ ይጠይቃል። ኢሰመጉ በሌላ በኩል ደግሞ ከሳምንታት በፊት በአዲስ አበባና በባህር ዳር ከተሞች የተፈጸሙትን ግድያዎች ተከትሎ መንግስት በመውሰድ ላይ የሚገኘውን እርምጃ መጠነ ሰፊ ነው ብሎታል። በተለይም በሁለቱ ከተሞች የሚካሄደውን የእስር እርምጃ ሀገራችን በለውጥ መንገድ ላይ ናት እየተባለ ድርጊቱ ከለውጡ በፊት የነበረውን የአፈናና የጭቆና ስርዓት የሚያስታውስ ነው ብሎታል። የእስራት ዘመቻው የተፎካካሪ ፖለቲካ ፓርቲ አመራሮችና አባላትን እንዲሁም በመንግስት ላይ ጠንካራ ጥያቄዎችን የሚያነሱ ግለሰቦችን ማካተቱ የለውጥ ሂደቱን ወደኋላ እንዳይጎትተው ያሰጋል። በተለይም የአማራ ብሔራዊ ንቅናቄ አብን፣ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ እና የአዲስ አበባ ባላደራ ምክር ቤት በመባል የሚታወቀው ስብስብ አባላትና ደጋፊዎች ናቸው በተባሉ ግለሰቦች ላይ በተለያዩ የሀገሪቱ ክፍሎች የተፈጸሙ እስራቶች ከፖለቲካ ተሳትፎቸውና ከሚያራምዱት አስተሳሰብ ጋር ተጣምረው ሲታይ እያስከተለ ያለው ተጽዕኖ በፖለቲካ ፓርቲዎቹና በአዲስ አበባ ባላደራ ምክር ቤቱ ላይ ብቻ ሳይሆን አገራችን ኢትዮጵያ በጀመረችው አጠቃላይ የለውጥ ሂደት ላይ መሆኑ እጅጉን አሳሳቢ ያደርገዋል። ኢሰመጉ በዚህ መግለጫው የኢንተርኔት አገልግሎትን ከዳር እስከ ዳር የመዝጋት እርምጃን ተቃውመዋል። ድርጊቱን የዜጎችን መረጃ የማግኘት መብት የሚጋፋ እንደሆነም በመግለጽ በሕግ የሚገዛ የመንግስት እርምጃ እንዲሆን ያሳስባል። አቶ ቢንያም አባተ መንግስት የኢንተርኔት አገልግሎትን ሊዘጋ የሚችልበትን ሁኔታ የሚገዛ ግልጽ የሕግ ማዕቀፍ ሊኖር የሚገባ ሲሆን የሚወስደው እርምጃም ግልጽና ለመጠበቅ ከሚፈለገው የሕዝብ ጥቅም አንጻር ተመጣጣይ ሊሆን ይገባል። ከዚህ አንጻር ከአስረኛና አስራሁለተኛ ክፍል ሀገር አቀፍ ፈተና ጋር ተያይዞ የተወሰደውን እርምጃ በተመለከተ ድርጅታችን አስፈላጊ ነበር ብሎ የማያምን ሲሆን በአዲስ አበባና በባህር ዳር ከተሞች የተፈጸመውን አሰቃቂ ግድያ ተከትሎ የተወሰደውን እርምጃ በተመለከተ ሁሉንም አይነት የኢንተርኔት አገልግሎት የተመለከተ እና በአገሪቷ ከጫፍ እስከ ጫፍ የተወሰደ እርምጃ የነበረ በመሆኑ ድርጅታችን እርምጃው ተመጣጣኝ አልነበረም ብሎ ያምናል። በመሆኑም መንግስት ከዚህ አይነቱ በጅምላ የኢንተርኔት አገልግሎት የመዝጋት እርምጃው እንዲቆጠብ እና ከዚህ አንጻርም የመንግስትን ባህሪ የሚገዛ የህግ ማዕቀፍ እንዲወጣ ኢሰመጉ አበክሮ ይጠይቃል። በሁለቱ የኢህአዴግ መስራች ድርጅቶች መካከል ማለትም በህዋትና በአዴፓ መካከል የሚታየው መካረር ሁለቱን እህትማማች ሕዝቦች ወደ ግጭት ሊያመራ እንደሚችል ስጋቱን የገለጸው ኢሰመጉ ድርጅቶቹ ልዩነቶቻቸውን በሰላማዊ መንገድ እንዲፈቱ ጥሪ አቅርበዋል። መንግስትም ይህን እንዲያመቻች አሳስቧል። ለዚህ ሁሉ ችግር መንስኤዎቹ የተለያዩ ሊሆኑ ቢችሉም የሕግን የበላይነት የማስከበሩ ሥራ በተገቢው መንገድ ቢከናወን ኖሮ የሀገሪቱ ሰላም በተሻለ ደረጃ ይገኝ እንደነበረ ይሰመጉ የሚያምን ይመስላል። በአጠቃላይ መንግስት የሕግ የበላይነትን ለማስፈን የነበረው ቁርጠኝነት በአፈጻጸም ብቃት ባለመደገፉ ባለፉት በርካታ ወራት በሀገሪቱ የተለያዩ አካባቢዎች ሲፈጸሙ የቆዩት የሀገርን ሰላም የሚያደፈርሱ እና አንድነትን የሚሸርሽሩ ሕገ ወጥ ድርጊቶች ከጊዜ ወደ ጊዜ እንዲስፋፉ መንገድ መክፈቱ ታይቷል። ሰኔ 15 ቀን 2011 ዓ.ም የተከሰተው አሳዛኝ ድርጊትም ሆነ የበርካታ ዜጎችን ሕይወት የቀጠፉ ግጭቶችና ጥቃቶች እያደጉ በመጡ ትንንሽ በሚመስሉና በወቅቱም በሕግ አግባብ እርምጃ ሊወሰድባቸው የሚገባቸው ችግሮች ሳይታረሙ በመቆየታቸው ምክንያት የተከሰቱ መሆኑን ይሰመጉ ያምናል። ባለፈው አንድ ዓመት የተገኙ የለውጡ መልካም ፍሬዎችና ያጋጠሙ ፈተናዎችን በማስታወስም ይሰመጉ አጠቃላይ ጥሪ አቅርበዋል። አሁን ሀገራችን ኢትዮጵያ ከመቼውም ጊዜ በላይ በከፍተኛ የሰላም እጦት ስጋት ውስጥ እንደምትገኝ ይታወቃል። ከዚህ ስጋት ለመላቀቅ መንግስት ከመቼውም ጊዜ በበለጠ እርጋታ እና የኃላፊነት ስሜት ህዝብንና እና የሚመለከታቸውን አካላት ሁሉ ያሳተፈ መፍትሄ እንዲያፈላልግ ይሰመጉ ይጠይቃል። በተለይም ሰላምን ያመጣሉ በሚል የተቋቋሙት የሰላምና እርቅ እንዲሁም የማንነትና የድንበር ኮሚሽኖች በፍጥነት ወደ ስራ እንዲገቡ ይሰመጉ ይጠይቃል። ተፎካካሪ የፖለቲካ ፓርቲዎችም ሆኑ የሀገሪቱ ጉዳይ ያገባናል የሚሉ ተቀርቋሪዎች ሁሉ ለሀገር ሰላምን የየበኩላቸውን አዎንታዊ ሚና እንዲጫወቱ ይሰመጉ ጥሪውን ያቀርባል። በዚህ አጋጣሚ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ የተጀመረው ለውጥ አቅጣጫውን እንዳይስት የሚጠበቅበትን ሁሉ ለመወጣት ዝግጁ መሆኑን በድጋሚ ያረጋግጣል። በዚህ ጋዜጣዊ ጉባኤ ላይ የኢትዮጵያ ሰብአዊ መብቶች ጉባኤ በተሻረው የማህበራትና በጎ አድራጎት ድርጅት አዋጅ ተነጥቆ የነበረውን ስሙን ማለትም የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉን ከጥቂት ቀናት በፊት መልሶ መቀዳጀቱን ገልጿል። መለስካቸው አመሃ لاميركا دمز راديو كا اديس ابابا